ምንድን ነው እየተደረገ ያለው? እንደኛ አሁን በቅርብ የወጣ ሮድማፕ አለ። ሮድማፑ አሁን የሴት ልጅ ግርዛትንና ያለዕድሜ ጋብቻን የሚመለከት በቀጣይ አምስት ዓመት የሚከናወኑ ስራዎችን የሚያሳይ ነው። ያ ስራ ደግሞ በየደረጃው ለየክልሉ ሁሉ እንደዚሁ ተደርጎ የተሰራ ነው። ስለዚህ ያንን ኢምፕሊመንት የሚደረገው በአብዛኛው በየክልሉ ስለሆነ በተለይ በክልሎች ላይ ይህን የማስተዋወቅ ስራዎች ተጀምረዋል እስካሁን ድረስ ትግራይ፣ አማራ፣ አፋር፣ ማሌ፣ ቤኒሻንጎልም እንደገና ደግሞ በጋምቤላ እነዚህ ስራዎች ተጀምረዋል። አሁን በቀጣይ እየተካሄደ ያለው ደግሞ በሌሎች ቀይ ክልሎች ላይ በኦሮሚያም ላይ እናካሄዳለን። የሁለት ሺ አስራ ስድስት የቼስ ሪዛልት አለ። ያን መሰረት በማድረግ ከፍተኛ ስርጭት ያለበት በአፋርና በሶማሌ ክልል ሲሆን በዝቅተኛ ደረጃ ላይ ያለው ደግሞ የትግራይ ክልል እዚህ ላይ ግልጽ ለማድረግ ከአስራ አምስት እስከ አርባ ዘጠኝ የእድሜ ክልል ላይ በሚገኙት ላይ ነው። ያው የደችስ ጥናት የሚካሄደው ትሬንዱን ግን ለማሳየት በተለይ ታችኛው እድሜ ክልል ላይ ቀነስ እንደሚያሳይ ጥናቸው። አቶ ስለሺ በተደረጉ ጥናቶች እና ፍኖተ ካርታዎች መሰረት እንደ ሶማሌና አፋር ባሉ ክልሎች ላይ በእጥፍ መሰራት እንዳለበት ይናገራሉ። በተለይ ሮድማፕ ላይ ዋናው የሮድ ማፑ ትልቁ ስራ ከሚባሉት ውስጥ ምን ያህል ስራዎች መሰራት አለባቸው፣ በምን ያህል ፍጥነት ስራዎች መከናወን አለባቸው የሚለው አሳይቷል። በዚህ መሰረት እንደየክልሉ ሁኔታ ስምንት እጥፍ፣ ሰባት እጥፍ፣ ስድስት እጥፍ፣ እንደዚህ መሰራት እንዳለባቸው ናቸው ያመላከተው። ስለዚህ ወደዛ ለመድረስ ከፍተኛ ጥረት እንደሚጠይቅ አመላካች ነው ጥናቱ ነው። ተግዳሮቶቹ እንግዲህ አሁን ምንድን ነው አንደኛው የማህበረሰብ ለውጥ ነው። በአጭር ጊዜ የሚመጣ አይደለም። እንግዲህ አላስፈላጊ የሆኑትን ወግና ልማዶች መቀየር ላይ እሱ ከፍተኛ ጥረት የሚጠይቅ ነው። ሁለተኛው እንግዲህ አባባሽ የሚሆኑ ምክንያቶች ይኖራሉ። ምክንያቱም አሁን ሮድማፑ ላይ በዋነኛነት የታዳጊ ሴቶችን የሴቶችን ማብቃት ኢምፓወርመንት ነው ትልቁ ስራ መሰራት መደረግ አለበት። እነሱን አቅማቸው ክህሎታቸው ማሳደግ ይጠይቃል ስለዚህ እነዚህ ነገሮች ላይ መሰራት እንዳለበት ከዛ በተጨማሪ በዳታ ላይ ተመስርቶ ስራዎችን የመስራት የአቅም ክፍተቶችና ልዩነቶች እነዚህን ተግዳሮቶች ልንወሳቸው እንችላለን። ከዚህ ቀደም በነበሩት የሴት ልጅ ግርዛትን የማጥፋት ቅስቀሳዎች መምህራን፣ የአካባቢ መሪዎች፣ የአገር ሽማግሌዎች እንዲሁም የሃይማኖት አባቶችን መጠቀም አንዱ መንገድ እንደነበር የገለጹት አቶ ስለሺ የዚያ ዓመቱ ጭብጥ ግን ወጣቶችንም የለውጡ አካል አድርጎ ለመፍትሄ ማንቀሳቀስ እንደተካተተበትም ይገልጻሉ። እንግዲህ በዘንድሮ በተለየ ግርዛትን ቀን በተመለከተ ዋና አሁን ቴማቲክ ኤሪያው ዓለም አቀፉም ላይ እኛም ጋር ለማስቆም የማህበረሰብ መሪዎች፣ የጎሳ መሪዎች፣ የሃይማኖት መሪዎች እንግዲህ ቤተሰብ፣ ማህበረሰብ ሁሉ የሁሉም ስራ የሚጠይቅ ነው። እዛም ላይ ቅድም ባልኩት መሰረት እንደ አንድ ስትራቴጂክ እንትን የተቀመጠው አሁን፣ እዚህኛው ላይ ደግሞ በተለይ ወጣቶችን በዚህ እንቅስቃሴ ላይ ማሳተፍ ያስፈልጋል። በወጣቶችም ሊቆም ይችላል። ምክንያቱም አንዳንድ ቦታ ላይ ልዩነቶች ስላሉ እነሱ የሃይማኖት መሪዎችን በመቅረብ በሚመለከታቸው አካላት በመስራት እዚህ እንቅስቃሴ መግባት አለባቸው። የሚል የዓለም አቀፉ ምንትን የዘንድሮ ምኛም ፎከስ የተባበሩት መንግስታት እንደ ኤውሮፓውያን አቆጣጠር በሁለት ሺህ ሰላሳ ማለትም ከአስር ዓመት በኋላ ሴት ልጅ ግርዛትን በዓለም አቀፍ ደረጃ በማያዳግም መልኩ ለማጥፋት አገራት ጠንክረው እንዲሰሩ እያገዘ ይገኛል።